የቀን አስጠለኝ አድማጮቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥቅምት 27 2015 ዓ.ም የጋቢና ቤ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። የደንገረመው መሰናዶውን እየመራው ኤልያስ አስማረ፣ በቅንብሩ ቆንጅታዬ፣ በምሽቱ ዋና አዘጋጅነት አብረናችሁ እንቆያለን። አብራችሁን ተመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መራርጠን ይዘንላቸዋል። የመጀመሪያ ያደረግነው ታዲያ ከፊልም ባለሙያዎች ጋር ያደረግነው ቆይታ ነው። በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞች ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋር ባለፈው አመት ለመጀመሪያ ጊዜ ለኢትዮጵያውያን የፊልም ባለሙያዎች ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድራ አህመድ እና የካሜራ ባለሙያ ንጉሱ ሰለሞን ሽልማቱን ያገኙት እውቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከሶስት ዓመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ 8 አውሮፕላን ዙሪያ በሰራው ዘጋቢ ፊልም ላይ በነበራቸው ተሳትፎ ነው። ስመኝሽ የቆየ በኢትዮጵያ ዘጋቢ ፊልሞችን ለመስራት አስቸጋሪ በሚያደርጉ ጉዳዮች ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል። የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ፣ ትክክል ነኝ? ትክክል ነው። ፕሮዳክሽኑ የኢትዮጵያውን ፓርት እኔ ደ ፕሮዲሰር ሆኜ ንጉሱ ደ ሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚን ያሸነፈው። እንግዲህ ይህን ሽልማት ያገኘሽው በተለይ ደግሞ በዜና እና በዘጋቢ ፊልም ካታጎሪ ነው። እና ይሄ ሽልማት ላለፉት ሀምሳ ዓመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልፍ የሚል ጥያቄ አልፈጠረብሽም? በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች አንችም እንደምታውቂው በጋዜጠኝነትም በተለያዩ ዶክሜንታሪዎችም በፊልምም ብዙ ጊዜ የኢትዮጵያ ክርኤቲቭ ኢንዱስትሪ ላይ ያለ ሰዎች ብዙ ጊዜ ስራ በጣም ነበር። አሁን ግን ልክ ይሄኛውን ዶክሜንታሪ እኛም የተሳተፍንበት ሆኖ ኢንተርናሽናል ሪኮግኒሽንም ሲያገኝ ለካስ መስራት እንችላለን። በጣም ብዙ ነገሮች ይዘውን ነው እንጂ ለካ መስራት እንችላለን ኢትዮጵያውያኖች። ኬፐብሊቲው፣ አቢሊቲውም የኢንተርናሽናልም ደግሞ ኮምፒቲቲቭ ሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግ ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ። ግን ሁሌ የሚረብሸኝ ነገር ነበረ፣ ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገው የሚለው ነገር። ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንቺና ባልደረባሽ ያሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤፕሲ የተሰራ ፎሊንግ ፍሮም ደ ስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋ ጥናታዊ ፊልሙን እንዳልሽው የሰራችሁት? እናንተ በኢትዮጵያ በኩል ያለውን ነው፣ በኢንዶኔዥያ እና በአሜሪካም ግብአቶች አሉት። እናንተ ይህንን እንዴት ልትሰሩት ቻላችሁ? የእናንተስ ድርሻ ምን ነበር? በአጠቃላይ በፊልሙ ሂደት ውስጥ በሁለት አስራ ዘጠኝ የቦይንግ ፕሌን በተከሰከሰበት ወቅት ለተለያዩ ሚዲያዎች የሰራ ነበረ ሪፖርት አድርጋለን። ኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች ኢንፋክት እሱ ምን ብሬክ እስከማድረግ ድረስ ማለት ነው። በደንብ ክሎስ የነበረ ስንከታተል የነበረው ዜናዎችን ሪፖርት ስናደርግ የነበረው ንጉሱ ባልደረባይ ኢንጂነር ስለሆነ በተለይ እንደዚህ አይነት ቴክኒካል ነገሮችን በጣም ያውቃልና ከእሱ ጋር በመሆን ከዛ ፓይለቶች ጋር ያሉት ጓደኞች ያሉ ኢንፎርሜሽን በመጠየቅ በጣም ክሎስሊ ስንከታተለውን ነበረ። አሁንም ደግሞ ሪፖርትን ስናደርግ ነበር። ፕሌኑ የተከሰከሰ ቀን ላይ የዛ ቀን ሄጅ ክራሽ ሳይት ማይቸዋለ ፊልም አድርገናል እና የተለያዩ የተጎዱትን ፋሚሊዎችንም ማናገርን ብዙ ኢንፎርሜሽን ሰብ ስለሚዘን ነበር። እና ኤቢሲ ኒውስ ይሄንን ፕሮዳክሽን ለመስራት ሲያስቡ ቲም ልከው ነበር። እዚህም የመጀመሪያዎቹ ጊዜያቶች የነበሩትን እነሱ መስራት ችለው ነበር። ነገር ግን ብዙውን ስቶሪ የሰሩት ኢንዶኔዥያ ያለውን ፓርት ነው። ከዛ በኋላ የኢትዮጵያ ፓርት ካተካተተበት ይሄ ዶኩመንተሪ መሰራት አይችልም። የአንድ የኢንዶኔዥያ ብቻ ነው ሊሆን የሚችለውና የቦይንግ ደግሞ የአንዱ ብቻ ነው ሊሆን የሚችለው። ከዛ በተጨማሪ ደግሞ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው። በጣም ብዙ ኢንተርናሽናል የሆነውን አቴንሽን ችን ሳ የኢትዮጵያን ኤርላይንስ ቦይንግን ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው ቻይና፣ ቱርኪ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ከአሁን በኋላ ማብረር ማንፈልግ ብለው ያቆሙት ፕሌኖቻቸውን እና የኢትዮጵያን ፓርት ማካተት በጣም ትልቅ ትልቅ ኮንትሪቢሽን ስለነበረው ያንን መስራት እንዴት እንችላለን ብለው ሲያስቡ ነው እንግዲህ። ስለዚህ ብዙ ኢንፎርሜሽን ያለው ቲም ማን ነው የሚለውን ነገር ተነጋግረው ከብዙ ሰዎች ጋር ከራሳቸው ሰዎች ከተነጋግረው አንድ ጠበቃ ጓደኛችን አለ። በሱ በኩል ነው ያገናኙ እና ከዛ ፕሮጀክቱን ይዘን የሰራ ነው። በአለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ፣ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው። ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው? ዶክሜንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና መጨረሻ ላይ ስቶሪ ሲያልቅ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው። እና አንድ ዶክሜንተሪ ለመስራት ቢያንስ አንድ አመት ሁለት አመት ሶስት አመት ነው የሚፈጅብሽ ይችላል ያን የምታደርጊው ምንድን ነው በፒክቸርም ሰዎችንም በማናገርም የሚያስፈልግሽን ነገር በሙሉ ምንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምን መሰለሽ እኛ እንደ ባህላችንም ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክሜንት የተደረገው? ከድሮ የነበሩት ነገሮች። ምክንያቱም ዶክሜንተሪ ላይ እንስራ ከተባለ አሁን ስለ አንድ ባህል እንስራ ብንል የዛም ባህል አመጣጡን ይዘን ታሪኩን አሁን ያለበት ድረስ ማውራት አለብን። ግን የዛን የነበረው ድሮ የነበረውን ነገር አርካይቭ ሆኖ ፉቴጁ አንድ ላይ ተሰብስቦ ተቀምጧል የሚባለው ነገር የለም። ብዙ አገለብል አይደለም። ከዛ በተጨማሪ ደግሞ ይህን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን፣ ያንን ኢንፎርሜሽን መስጠት ብዙ አልተለመደም፣ እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛም ታሪካችን ላይ በተለይ አሁን ዶክመንተሪ ንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንዲ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክሜንተሪ ታሪክ ያለው ነገር ልስራ ቡት የየትኛውን ነው የሚይዘው የየትኛውን ማህበረሰብ አረዳድ ነው ይዤ ሂጅ የምሰራው የሚለው ነገር ትንሽ የሚይዘን ይመስለኛል። እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል የሚያሉ ዶክሜንተሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ነው የትኛው ስትሪሚንግ ሰርቪስ ላይ ነው ማወጣው፣ የትኛው ፌስቲቫል ላይ ነው ማሳየው የሚባሉት ነገሮች እንዳሉ ሆነው ግን ስፔሲፊክ የኛ ነገር ለየት የሚያደርጋቸው እነዚህ የተለያዩ እነዚህ ናቸው እያስባለው። ይህን ፊልም ብቻሽን አይደለም የሰራሽው አብሮሽ የሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈና ሽልማቱን ያገኘ ባልደረባሽ እሱንም እንጋብዘውና አብሮሽ እንተዋውቀውና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከእሱ እንሰማለን። ሰላሙን እባላለሁ። የቪዲዮግራፊ ባለሙያ ነኝ። ቪዲዮ ማቀባስ፣ ኤዲቲንግ፣ ፖስት ፕሮዳክሽን ይሰራል። ከአንተ ሙያ አንጻር ከቀረፃው ከእቃ የማግኘት ሊሆን ይችላል ከውጭ ማስመጣት ሊሆን ይችላል ብዙ ሌሎች ተጨማሪ ተግዳሮቶችም አሉት እና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ከአንተ ሙያ አንጻር ምንድን ናቸው? የመቅረጃ መሳሪያዎች፣ የኤዲቲንግ ቱሎች፣ የአውዲዮ መቅረጃዎችን ማግኘት እጅግ በጣም አስቸጋሪ እሱንም ባል ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናውቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነት ወይም ደግሞ ማድረስ የተፈለገውን መልእክት እንዲያደርስ መጠቀም ያለብን ስታንዳርድ የሆኑ ኪቶች አሉ። ለምሳሌ ኔትፍሊክስ ላይ አንድ ዶኩመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ጋር ያሉ እቃዎች ናቸው። እቃዎቹን ቢኖሩሽ ደግሞ በየአመቱ፣ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪው በጣም አስቸጋሪ ነው። ለዛ ነው ብዙ ሰዎች ደፍረው ወደ ስራው ማይገቡ። ከዛ በተጨማሪም ደግሞ በሙያ ራስሽን ለማሳደግ ትምህርት፣ አጋጣሚዎች ራስሽን በእውቀት እንድታደርግ ሪሶርሶች ምናምን የሉም። የዶኪመንታሪ ስራ ብዙ ስላልተለመደ ኤክስፐርቲዛቸውን ሸጥ ማድረግ የሚችሉ ባለሙያዎችም የሉም። ይሄ ፈተና በፎሊንግ ፍሮንት ስካይ የሚለው በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይሄንን ያቀለለበት መንገድ አለ። ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሁሉ ኬር ሁሉ ነገር ማቅረብ አቅሚ ግን ነገሮችን እዚህ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ፊልሚንጉ ካነቀ በኋላ ሁሉን ነገር ጨርሰ የተቀረጹትን ነገሮች ሌብላገን አስተካክለን ሦስት በአካት እና ምናምን ሰራን። ከዛ በኋላ ኤዲስ ያደረገበት ኤዲስ፣ ያ አሜሪካ ማለት ነው። ፉቴጅ በምን ይላክ? ኢንተርኔት አስቸጋሪ ኢንተርኔት አስቸጋሪ ነው። የሆነ ፖርታል አላቸው የነሱ እሱ ላይ አፍሎድ ለማድረግ ሞከረን እና ዳታ ዩዜቻችን በጣም ትልቅ ነው። አንድ ቴራባይት በአንድ ሳምንት ስተናት አፍሎድ ለመናለ፣ አይ የኛ ፖሊሲ ይህን ስለማይፈቅድ በሀርዲስክ ላኩልን። እሺ ችግር የለም አርዲስ ገሰን እልክላቸው አለዘን አይ፣ አይደለም ኤቢሲ ስፔሲፊክ አርዲስ ካለ ኤቢሲ ሊመጣ በዛ ነው የሚላክ፣ በራሳቸው ስታንዳርድ ማለት ነው። ከዛ ሺህ ብለው ተላክ ያሱ ከዛ ቀረ ነበረው ተመልሶ የሚላክ በቃ ማለት ነው። ከዛ አልወጣም ያ ለባለቤቱ ተሰጥቷል ተብሎ ኦልሬዲ ተቃውሞ ይላል። ስለዚህ በቃ ከስታንድ ማድረግ ነበረባቸው እነሱም። የኑቢያ ሚዲያ እና ኮሚኒኬሽን ከዚህ በኋላ ይሄንን ይሄ ትልቅ ልምድ ይመስለኛል። ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት? ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ? ይሄን ስራ በዚህ ስራ ምክንያት በጣም ብዙ ነገር የተማር አንደኛው ና አንደኛው ምንድን ነው? ለኢንተርናሽናል ስታንዳርድ የሆኑ ስለኢትዮጵያ በደንብ መናገር የሚችሉ ዶክሜንታሪዎችን እንዴት መስራት እንችላለን የሚለውን ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የንቢያ ሚዲያና ኮሚኒኬሽን ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክ እሱ ላይ ብቻ ትራውማቸውን ያለፉበትን ጫናና ያለፉበትን ትራውማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን ዶክመንተሪ እየሰራ ነው። ከዛ በተጨማሪ አንድ kim eee prolaşım denemezsak nastali kusur sey pochimostanl ahun የፕሌኑ አንድ ዓመት ነው የፍጭብን አሁን ይሄኛውን ስራ ደግሞ እየሰራ ነው ያለ። ነው አሁን ከአንድ ዓመት በላይ የፍጭብ ዶክሜንታሪ ነው። እንግዲህ ሰሞኑን ሄደን ጨርሰዋለን። ተጨማሪ ነገር ብለን እናስባለን። ሆፕፉሊ ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊች እናደርገዋለን፣ ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ነው ያለ ነው። በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ሁለታችሁንም በጣም ነው የማመሰግነው። በድጋሚ እንኳን ደስ አላችሁ በጣም ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል አለም አቀፉ የልጃገረዶች ቀን ለአስረኛ ጊዜ በኢትዮጵያ ታስቦ ውሏል በእለቱም ፓስፋይንደር ኢትዮጵያ አስቀድሞ የተለያዩ የአመራር ልቀት ስልጠናዎችን የወሰዱ ወጣት ሴቶችን መቀመጫቸውን አዲስ አበባ ላይ ያደረጉ ኤምባሲዎችን ለአንድ ቀን በአምባሳደርነት እንዲያስተዳድሩ ማድረግ ችሏል ይህም በተመለከተ የአሰናዳዎት ዘገባ ቀጥሎ ይቀርባል ዓለም አቀፉ የልጃገረዶች ቀን ጥቅምት 1 2015 ዓ ም ሁሉም ልጃገረዶች የተሻለ ነገር ይገባቸዋል፣ ዓለምም የተሻለ ነገር ይገባዋል በሚል መሪ ቃል በዓለም አቀፍ ደረጃ ታስቦ ውሏል። በኢትዮጵያ ውስጥም በሴቶችና ሕጻናት እንዲሁም ቤተሰቦች ላይ የሚሰራው ዓለም አቀፉ ግብረሰናይ ድርጅት ፕላን ኢንተርናሽናል ኢትዮጵያ ለየት ያለ መርሃ ግብር በመቅረጽ ልጃገረዶችን ወደ አመራር በማምጣት የችላለው መንፈስ እንዲያዳብሩ ለማድረግ እየሰራ ይገኛል። ፕላን ኢንተርናሽናል ዘንድሮ ለአስረኛ ጊዜ እያከበረው ይኸው የልጃገረዶች ቀን ኢትዮጵያ ውስጥ መቀመጫቸውን ካደረጉ የተለያዩ ሀገራት ኤምባሲዎች ጋር ልጃገረዶች ለአንድ ቀን በከፍተኛ የአምባሳደር ኃላፊነት እንዲያስተዳድሩ ማድረግ ችሏል። የዚህ መርሃ ግብር ተሳታፊ የሆነችው ወጣት ሀናዲ ዩሱፍ ለአንድ ቀን የስዊድን ኤምባሲ አምባሳደር ሆናለች። ከዴቨሎፕመንት ሮአደልት ናን ፎርማል ኤዱኬሽን የሚባል ሀገር በቀል ኤንጂኦ ላይ ካፓሲቲ ቢልዲንግ ኦፊሰር ሆኜ ነው የምሰራው ፕላን ኢንተርናሽናል የተዋወኩት ስድስት ወር ሊደርሽፕ ትሬኒንግ ተሰጥቶን ነበረ። በዛ ምክንያት ነው ወደ ፕላን ኢንተርናሽናል የገባሁት። አሁን ያለሁበትን ድርጅትም ቮለንቲር ሁኝ እንድቀጠር ፕላን ኢንተርናሽናል ረቶኛል። ፐብሊክ ሪሌሽንስ ነበርኩኝ። በፕላን ኢንተርናሽናል ድጋፍ ያንግ ፊሜል ሊደርስ የሚባል ግሩፕ ነበረን። አሁን ደግሞ ዩዝ አድቫይዘሪ ፓነል የሚባል ቡድን ተቋቁሟል። ሶ አሁን እዛ ላይ እኔ ቫይስ ፕሬዚደንት ሆኜ እያገለገልኩ ነው። ቮለንቲር ማለት ነው። ገርልስ ቴክ ኦቨር የሚባል ካምፔይን ነው። እዛ ስዊድን ኤምባሲ ላይ ነው እኔ ቴክ ኦቨር ያደረኩት። የስዊድን ኤምባሲ የአምባሳደር ሚስተር ሀዝ ቦታ ነበር ለግማሽ ቀን የያዝኩት ቴክ ኦቨር አድርጌ እኔ መጀመሪያ በጣም ኤክሳይትድ ነበርኩኝ። ኦልሞስት አንድ አመት አካባቢ ይሆናል ከፈለኩ ስዊድን ኤምባሲን አምባሳደር ቴክ ኦቨር ለማድረግ በመጀመሪያ የወልካም ፕሮግራም ነው የተደረገልን። ሚስተር ሃንስ ወደ ሬዚደንሳቸው ወደ መኖሪያ ቤታቸው ወሰዱን። መኖሪያ ቤታቸው ኃይለ ሥላሴ የሰጣቸው ሬዚደንስ ነው። ከዛ በመቀጠል ስብሰባ ነበረ ስብሰባው ላይ የዩኤን ውመን ሪፕሬዘንታቲቭ፣ ሴቭ ዘ ችልድረን ሪፕሬዘንታቲቭ እና አፍሪካን ቻይልድ ፖሊሲ ፎረም ዳይሬክተር እና ፕሮግራም ማኔጀር መሰለቲ፣ ካልተሳሳትኩኝ፣ ፕላን ኢንተርናሽናል ስታፎች እና የስዊድን ኤምባሲ ስታፎች ከአምባሳደሩ ጋር ስብሰባ መርቼ ነበረ። ስብሰባው ላይ አንድ ፕሬዘንቴሽን ነበረኝ፣ ገልስ ፖለቲካል ፓርቲሲፔሽን ላይ። በዛ ሰዓት ራሴን አምባሳደር ብዬ ነበረ ያስተዋወቁት ያስተዋወቅኩት ለሌሎቹ፣ ለኤሲፒፍ፣ ለሴቭ ቸልድረንም ለዩኤን ወመንም እንደ አምባሳደር ሆኜ ነው መሀል ላይ ተቀምጬ ፕሬዘንት ሳረግ የነበረው። በአጠገቤ ደግሞ ምስተር ሃንስ ነበረ ፕሬዘንቴሽኑን በጥሩ ሁኔታ አቅርቤ ነበረ። እንደውም እንደፈራሁት አልነበረም። ወጣት አናዲ ዩሱፍ ይሄ ተሞክሮ ትልቅ በራስ መተማመንን እንደፈጠረላት እና ሌሎች ሴቶችም የመምራት እድልን ሊያገኙ ይገባል የሚለው ጥሪዋን እንድታቀርብ እድሉን እንደፈጠረላት ትናገራለች። አንደኛ በጣም ፈልጌው ነው። እዛ ቦታ ይሄ አትራክት አድርጌው ነው ብዬ ነው የማምነው እና በጣም ፈልጌው ነው ያገኘሁት ሰው ሌሎችም ሰዎች በጣም ሌሎችን ሴቶች በነድሜ ያሉ ሴቶች በጣም ብዙ ነገር ይፈልጋሉ እና ይህንን እድል ማግኘት የለባቸውም ወይ የሚጠየቅ ራሱ አይነት ነገር አይደለም። ሴቶች እዛ ቦታ ላይ መውጣት አለባቸው። ሀፍቱ ዊ ሀፍቱ እንደ ወጣት ሴት ዲሲዥን የህይወታችንን አፌክት የሚያደርገውን ነገር ዲሳይድ የሚያደርጉልን እኛ አይደለንም፣ ከኛ ውጭ ያሉት አካሎች ናቸው። ቤት እ ማን ቤት ያንግ ኦልድ ፒፖ አብዛኛዎቹ ከኛ እድሜ ውጭ ያሉት ናቸው፣ እና ይህንን ዲሲዥን ሜኪንግ ውስጥ መካተት ማለት የኛ ራይት ብዬ ነው የማስበው። እና እዛ ቦታ ላይ ስቀመጥ ስለ ራሴ ሳወራ ፓወርፖይንት ላይ የነበረው ገርልስ ነበረ፣ እኔ ማወራው አስገርልስ፣ እኛ ሴቶች እኛ እያልኩኝ ነው እና አይ፣ ፋይናሊ ሀደ ቻንስ፣ እድሉ ነበረኝ እድሉን አገኘሁት ስለ ራሴ ለማውራት። ልክ እንደ እሷ ሁሉ በኔዘርላንድ ኤምበሲ በአምባሳደርነት አንድ ቀን የመራችሁ ሌላዋ ወጣት ደግሞ ሰላማዊት ገብረ መስቀል ናት። ከኢንተርናሽናል የራሱ ዩዝ አድቫይዘሪ ፓነል አለው። በዛ ውስጥም እኔ የቦርዱ ቼር ሆኜ እያገለገልኩ ይገኛለሁኝ። እንዲሁም ደግሞ 2014 ጀምሮ ፕላን ኢንተርናሽናል ግርልስ አምባሳደር ሆኜ የተለያዩ የፕላን ኢንተርናሽናል ኢትዮጵያ ኢንተርናሽናል ግሎባሊ ካምፓይኖች አሉ እነዛ ላይ አድቮኬት እያደረኩ ይገኛሉ። ስለዚህ በዚህ ኢንተርናሽናል ድርፍ ተገል ላይም የኔዘርላንድ ኔዘርላንድ ኤምባሲን የአምባሳደር ቦታ በመያዝ ለአንድ ቀን ኤምባሲውን ያመራው ኤምባሲ ውስጥ ያው ብዙ ስታፎች አሉ። እነሱም የተለያዩ በሀገራችን ውስጥ የተለያዩ ስራዎች እየሰሩ ያሉ ለነዛ ስታፎች ደግሞ ለነዛ ዲፓርትመንት የራሳቸው ሄዶች አሉ እና ብዙዎቹ ሴቶች ነበሩ። ከነሱ የሚሰሯቸውን ስራዎችን በማየት ብዙ ነገር መማር ችዬ ነበር። ሰላማዊትም ሴቶችን ለማብቃት በዋናነት ልጃገረዶች በትምህርት ቤት እንዲቆዩ ማድረጉ ላይ በአትኩሮት ሊሰራበት ይገባል ስትል ጥሪ ታቀርባለች። አመራርነት ሲባል እንደውም በአሁኑ በሀገራችን ብዙ የሚኒስትርም ቦታዎች ላይ ያሉ ትልልቅ ቦታዎችም ላይ አሁን ላይ ለውጥ ከመጣ በኋላ ጥሩ ነው፣ የሴቶች ብዛት እየጨመረ ነው አመራርነት ላይ ነገር ግን ምንድነው በዚህ አመት በጣም ትልቅ አድቮኬት ሲሰራ ሰራ ምለው ሴቶች እንዳላ ውመንስ የሚለው ላይ እነሱ ሊደርሽፕ ላይ የመምጣቱ ነገር አለ። ነገር ግን ይሄ ልጃገረድ ሴቶች ወይም ደግሞ ወጣቱ ሴቶች ተረስተዋል የሚል ነገር ነበር እና ስለዚህ ትምህርት ቤቶች ላይ የሚሰራ ካለበት አቶ መልካሙ በርሴሳ በፕላን ኢንተርናሽናል ኢትዮጵያ ውስጥ የወጣቶችና የሴቶች ጉዳይ ተጽዕኖ ላይ የሚሰሩ ባለሙያ ናቸው። ስለ ዘንድሮ የተቋሟቸው እንቅስቃሴ እንዲህ ያስረዳሉ። የኛ ጊዜ አሁን ነው መብታችን የወደፊት እጣችን የሚል አወር ታይም ኢዝ ናው ራይት አወር ፊቸር የሚል ቲም ነበረ፣ የዘንድሮ የሴት ልጆች የዓለም አቀፍ ቀን ያከበር ነው። ይሄንን እንግዲህ ቅድም እንዳልኩኝ የተለያዩ ተቋማት እዚህ ውስጥ ትልቅ ሚና ተጫውተዋል። እንግዲህ ይህን ሁሉ የተለያዩ የእኛ አጋሮችን በማሳተፍ የዘንድሮ የአስረኛ የሴት ልጆች ዓለም አቀፍ ቀን በጣም በደመቀ ሁኔታ የተለያዩ የመንግስት መሪዎች ሚኒስቴሮች በተገኙበት የራሳቸው ልጃገረዶች ከመጀመሪያ እስከ መጨረሻ ፕሮግራሙን ሊድ የሚያደርጉ የሚመሩ ሁሉ ነገር የነሱ የሆነ የኛ ተጽዕኖና ሊደርሺፕ የሌለበት በደመቀ ሁኔታ ተከብረዋል ማለት ነው። ስለዚህ ቅድም እንዳልኩኝ እንግዲህ የተለያዩ ስልጠናዎች ይሰጣቸዋል። የተለያዩ ካምፔኖች ይደረጋሉ። የተለያዩ ዓለም አቀፍ ቀኖች ውስጥ፣ በዚህም በዩዝ ኢንተርናሽናል ዴይ፣ በተለያዩ ዓለም አቀፍ በዓላት ውስጥ ይሳተፋሉ። ከዛም በዘለለ የነሱን እችላለሁ፣ እመራለሁ አይ ካን ሊድ አይ ካን ሊድ ካምፓኒ አይ ካን ሊድ ሂጅ ኦርጋናይዜሽን የሚለው ስሜት በውስጣቸው ለመፍጠር ገል ስቴክ ኦቨሪን እናካሄዳለን ማለት ነው። አቶ መልካሙ ይህ ተሞክሮ ልጃገረዶቹ ሀሳባቸውን በነፃነት እንዲገልጹ ከተለያዩ ዓለም አቀፍና የሀገር ውስጥ ተቋማት ጋርም ትስስር እንዲፈጥሩ ከማድረግ በዘለለም ነፃ የትምህርት እድልና የስራ እድል እንዲያገኙም ትልቅ ሚና እንደሚጫወት ይናገራሉ። ምን ተሰማሽ? የሚባል ሪፍሌክሽን ሴሽን አለ እና ለነሱም ለሁለቱም የምንደረግ ሪፍሌክሽን ሴሽን አለው ፕሮሲጀሩ። እና ከዛ በኋላ የሚናገሩት ነገር በቃ በጣም ለማመን የሚያስቸግርሽ በቃ ይመራለሁ አሁን አሁን እራሱ በቃ ኔ ይመራለሁ የሚል በትልቅ ደስታና ፈገግታ ሲያሳዩ በዛ ውስጥ ያንን ብቻ ማድረግ ሳይሆን ቀጣይነት ያለው በነ ልጃገረዶቹ ህይወት ውስጥ ለውጥ እንድመጣ ከኤምባሲዎች ጋር ሆነን የተለያዩ ስራዎችን እንሰራለን። ለምሳሌ አሁን በዘንድሮ በጣም ለየት የሚያደርገው ብዙ ኤምባሲዎች ለነዚህ ገርልስ ፍሪ ስኮላርሽፕ ሰጧቸዋል። ሌሎቹ ደግሞ በእነሱ ውስጣዊ አሰራር በሚያካሂዱት የተለያየ ኢንተርናሽናል ሚቲንጎች ውስጥ እንድሳተፉ ጋብዟቸዋል። ዘንድሮ እንግዲህ ለዚህ ፐርፐዝ ወደ ሀያ ልጃገረዶችን ሰልጥነን አዘጋጅተናል። ከሀያዎቹ እስከ ዛሬ ድረስ ስምንቶቹ ይህንን ገርልስ ቴክኦቨር አካሂደዋል። ሌሎቹ ደግሞ በሚኒስትር ደረጃ ኢንክሉዲንግ አር ፕሬዚደንት ሎቢ ያደረገ ነው። የተለያዩ ሚኒስቴሮች ኢንተረስት አሳይተዋል። አቶ መልካሙ ፕላን ኢንተርናሽናል ኢትዮጵያ በቀጣይ ይህንን መርሃ ግብር በሰፊው ለማስኬድ እንዲሁም ደግሞ ልጃገረዶቹ ራሳቸው ኃላፊነት ወስደው የለውጥ ባለቤት እንዲሆኑ እንደሚያግዝም ገልጸዋል። ከአሜሪካ ድምፅ ለተጠናቀረ ዘገባ አይደን ገርመው ከዋሽንግተን ዲሲ የመጨረሻው ዘገባችን ቴክኖሎጂ ነው። የአሜሪካ ድምፁ የቴክኖሎጂ ዘጋቢ ማትዲብልስ ከእንስሳት ህዋሳት በመውሰድ በቤተ ሙከራ ውስጥ የተመረቱ የስጋ ምርቶች የወደፊቱን የምግብ ገበያ ሊቆጣጠሩ ይችላሉ ይላል። እንደሚከተለው አቅርብላችኋለሁ። ይሄ ሲያዩት የሚያምር የሳልመን አሳ ከኩሬ አለም ደግሞ ከአሳ አርቢዎች ሊመጣ ይችላል። ይሁን እንጂ ይሄ በምስሉ ላይ የሚታየው የአሳ ስጋ የመጣው በሰሜን ካሊፎርኒያ ከሚገኘው ዋይልድ ታይፕ ከተሰኘ ቤተ ሙከራ ውስጥ ነው። ጀስቲን ኮልቤክ የዋይልድ ታይፕ አጋ መስራች ነው። የሳልመኑን አሳ ህዋሳቶች የምንፈጥርበት መንገድን አገኘን። ከዛ ያንን ከእጽዋት ከተሰራ ስካፎልድ ከተሰኘ ነገር ጋር በማቀናበር ሳልመኑ የምናውቀውንና ሲከተፍ የሚይዘውን ቅርጽ መያዝ እንዲችል አደረግን። ዓለም የአሳ ምርት ፍላጎቱ እየጨመረ ሲሄድ የተለያዩ ተቋማትም ያለውን የአሳ አቅርቦት ለማገዝ ሌሎች አማራጮችን እየተጠቀሙ ይገኛሉ። ሀሳባችን የተፈጥሮ አሳ አቅርቦትን የማይጎዳ ወይንም ደግሞ ሰዎች በአሳ ማርቢያ እርሻዎች ላይ ብቻ እንዳይገደቡ ለማድረግ ነው። በተመሳሳይ በከተማው ባለ አፕሳይድ በተሰኘ ምግብ ቤት ውስጥ ደግሞ ከዶሮ ህዋሳት በቤተ ሙከራ የተሰራ የዶሮ ስጋ ጣዕሙ እየተቀመሰ ነው። የሚገርም ነው። ይሄማ ዶሮ ራሱ ነው። አሚቼን የአፕሳይድ ምግብ ቤት ባልደረባ ናቸው። ስለ ዶሮ ስጋው እንዲህ ይላሉ። ይህ ስጋ ከዶሮ ህዋስ ላይ ተወስዶ የተመረተ ነው። ስለዚህ ዶሮ ማርባትም ሆነ የዶሮ ስጋ መግዛት አይጠበቅብንም። ሪካርዶ ሳን ማርቲን በዩሲ በርክሌይ ዩኒቨርሲቲ ቤተሙከራ ውስጥ የአማራጭ ስጋዎች ምርምርን ይመራሉ። እሳቸው ከህዋሳት ቅንጣቢ የሚመረት ስጋን አሁን ላይ ለህዝብ ማቅረቡ ጊዜ የሚወስድ ነገር ነው ይላሉ። ይህን ነገር ወዲያውኑ ለገበያ ማውጣቱ ተፈጻሚ ነገር አይደለም። ይህ ነገር ከገበያ አንጻር አዋጭ ነው ወይ? ለሁሉም ነው ወይስ ለጥቂቶች ብቻ ነው ማቅረብስ የምንችለው የሚለውን ነው ማወቅ ያለብን። አማራጭ ስጋ አቅራቢ ኩባንያዎች ራቸው ገና በሽግግር ላይ መሆኑን ያምናሉ። ጀስቲን ኮልቤክ ታዲያ እንዲህ ይላል። በምንችለው ሁሉ ተመጣጣኝ ዋጋና ሰፊ አቅርቦት እንዲኖር መስራት ማሻል አለብን። አማራጭ የስጋ ምርት ቀስ በቀስ እየተሻሻለ የመጣ ነገር ሲሆን ወደፊት አንድ ቀን የዓለምን አመጋገብ የሚቀይር ይሆናል ተብሎ ይጠበቃል። ቻችን ስለነበረን ቆይታ እጅግ አብዝተን እናመሰግናለን። የሁድ ምሽት ቅምት 27 2015 ዓ ም የጋቢና ቬዬ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ እዚህ ላይ ተጠናቀቀ በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን አስተያየትና ጥያቄዎቻችሁም በፌስቡክ ገጻችን ቪያ ማሀሪክ ላይ ለጋቢና ቬዬ እያላችሁ አድርሱን ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ቆንጅታዬ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን እንሰናበታችኋለን ጤና ይስጥልኝ If I run at you, always will you run next to me Cause if I see you smiling, then smiling's what you do. The baby when you smile, it makes me smile too. And I know your bathwater's waters deeper than this shoe. But even shallow waters feel like medicine on a spoon. So take my hand and smile. just baby let's just baby let's just not like you Cause if you see me dancing that's what i do but baby when i